እስር ላይ የሚገኙት አራቱ የኦሮሞ ፌዴራላዊ ኮንግረስ አመራር አባላት የጀመሩት የረሃብ አድማ ዛሬ ሰባተኛ ቀኑን መያዙን የእስረኞቹ ቤተሰቦች አባላት ገልጸዋል። እስረኞቹን ዛሬ እንደ ጎበኟቸው ያስታወቁት የፓርቲው ምክትል ሊቀመንበር አካላቸው መዳከሙንና መጎዳታቸውን ተናግረዋል። አድማውን የጀመሩት እስረኞች ጥያቄያቸው ካልተመለሰ በረሃብ አድማው እንደሚገፉ አመልክተዋል። መለስካቸው አማሃ ተጨማሪ አለው። ከአዲስ አበባ አቃቢ ህግ ከወራት በፊት በሽብር ወንጀል ክስ ከመሰረተባቸው ሀያ ሁለት ሰዎች መካከል የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ አመራር አባላት አቶ ጉርሜሳ አያና ነው። አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ እና አቶ በቀለ ገርባ በሚገኙበት በቅሊንጦ ማረሚያ ቤት የጀመሩት የረሃብ አድማ ሰባተኛ ቀኑን ዛሬ እንደደፈነ የቤተሰብ አባላት ለቪኦኤ የገለጹ። ዛሬ ጉዳዮቸውን ተመልክተው አንድ መፍትሄ እንዲሰጡልን የማረሚያ ቤቱን አስተዳዳሪዎች ለመማፀን ወደ ጽህፈት ቤቱ እንንገባ ብንጠይቅም አልተፈቀደልንም ሲሉ የአቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች መሆናቱ ተናግረዋል። በቅሊንጦ ማረሚያ ቤት በረሃብ አድማ ላይ የሚገኙትን የኦሮሞ ፌዴራሊስት ኮንግሬስ የአመራር አባላትን እንደ ጎበኙ የሚናገሩት የፓርቲው ምክትል ሊቀመንበር አቶ ሙላቱ ገመቹ እንደሚሉት ከአራቱ በአካል ያገኟቸው ሶስቱን ብቻ ነበረ። አራተኛው አቶ አዲሱ ቡላላ ከመድከማቸው የተነሳ ወደ ዘመድ መጠየቂያ ስፍራው መምጣት እንዳልቻሉም ተናግረዋል። ሌሎችን በተመለከተም የታዘቡትን ዘርዝረዋል። ሲያቸው በጣም ሰውነታቸው ቀንሰዋል። መንገድ ሀገር ነው መሄድ ይህናል የሚችሉ አይነት አይደሉም። ከፍተኛ የአካል መቀነስ ጉዳይ አለ እና ከፍተኛ ችግር ላይ ናሉ። የጠየቁት ጥያቄ ወይኒ ቤቱን ቀላል ጥያቄዎች ናቸው የጠየቅናቸው፣ እና ይህን ጥያቄ መልስ ካልሰጡን ለሌላ መብትም ይህና ለ ደንታ የሌላቸው ናቸው። አቶ ሙላቱ ከእስረኞቹ የፓርቲው አመራር አባላት ተነግሮኛል እንደሚሉት ከሆነ የእስር ቤቱ አስተዳደር እናቶ ጉርሜሳ እያኖን የያዘበት ሁኔታ ከሌሎች እስረኞች የተለየና ጫና የበዛበት ነው። በኦሮሞነታቸው ብቻ በተለየ የከፋ አያያዝ የተያዙ መሆናቸውንም እንደገለጹላቸው አቶ ሙላቱ ለቪኦኤ ተናግረዋል። በዚህ ማረሚያ ቤት ሌላው ታራሚ ሁሉ በወዳጅ ዘመዱ ለሰዓታት የመጎብኛ ዕድል ሲሰጠው ለእነሱ ግን በቀን ለሰላሳ ሶስት ደቂቃዎች ብቻ እንደሚፈቀድ፣ በጨለማ ቤት እንደሚታሰሩ፣ መድኃኒት እንደማይገባላቸውና የመሳሰሉት በደሎች እንደሚፈጸሙባቸው አስረድተውኛል ያሉት አቶ ሙላቱ፣ ያም ሆኖ የረሃብ አድማውን አቋርጠው መመገብ እንዲጀምሩ ለማግባባት እንደሞከሩም ገልጸዋል። ይሁንና የእስረኞቹ መልስ የተለየ ነበረ። ያላቸው የመብት ጥያቄዎች ሊመለሱ የሚችሉና በማረሚያ ቤቱ ሊሻሻሉ የሚችሉ ማንኛውም ነገር ሊደረጉ የሚችሉ ናቸው። ሆን ተብሎ ጫና ለመፍጠር የተደረገ ስለሆነ የጠየቅናቸው ጥያቄዎች እስኪሟላልን ድረስ እኛ አንበላም ነው ያሉት። በመጨረሻም የእነዚህን አባሎቻቸውንም ሆነ በደል የተፈጸመበት ነው ያሉትን ህዝብ መፍትሄ እንዲሰጠው በሰላማዊ መንገድ ፓርቲያቸው ጥያቄዎችን ማቅረቡን እንደሚቀጥልና የፍትህና የሰብአዊ መብት ተሟጋች አካላት ደግሞ ተጽዕኖ እንዲያሳድሩ ጠይቀዋል። mallassa chauma l'america duns radio kadis ababa